የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ልደታ ምድብ ዛሬ ያስቻለው አቃቤ ህግ በነ ዶክተር ፍቅሩ ማሩ የከፈተውን ክስ በዝግ ይታይልኝ ብሎ ያቀረበውን አቤቱታ የተከሳሽ ጠበቆች የጽሁፍ ምላሽ ለመስማት ነበረም። በዚሁ መሰረት ጠበቆች የአቃቤ ህግ አቤቱታን በመቃወም ምላሽ ሰጥቷል። አቶ ወንድሙ ኤብሳ የአብዛኛዎቹ ተከሳሾች ጠበቃ ናቸው። ያቀረብኩት አንደኛ ህገ መንግስቱን መሰረት ያደረገ ነው። ሁለተኛ ደግሞ የፍታ ብሄር ህግ መሰረት ያደረገ ነው። ሶስተኛ የፌዴራል ፍርድ ቤቶች አዋጅን አምስት ህዝባር ሁለት ሺህ አምስት አስራ ዘጠኝ ሰማንያ ስምንት ዓመተ ምህረትን ህዝባር መሰረት ያደረገ ነው። እነዚህ ሶስቱ ምንድን ነው የምሉት? አንደኛ ህገ መንግስቱ የትኛውም ችሎቶች ክፍት መሆን አለባቸው ላለ ህብረተሰቡ፣ ይሄ ክፍት መሆኑ አደባባይ መሆኑ መከበር አለበት ነው። ሁለተኛ ደግሞ ይሄ የህገ መንግስት አንቀጽ አስራ ሁለት ላይ የምለው ችሎቱ ክፍት መሆን አለበትና በአንቀጽ ሀያ ሶስት ደግሞ ሶስቱም የመንግስት አካላት ህግ አውጪዎች፣ ህግ ተርጓሚዎች እና ህግ ፈጻሚዎች ለህገ መንግስቱ ስራ ላለመዋል ግዴታ ተጥሎባቸዋል። በዚህ መሰረት ምንድን ነው ችሎቱ ክፍት መሆን እንዳለበት፣ ይህ ክፍት የሚሆነው ችሎት ደግሞ ስራ ላይ ሊውል የሚችለው ፍርድ ቤቶች በህግ ተርጓሚዎች መሆን እንዳለበት ጠቅሼ ነው። ሌላው የፍርድ ቤቶች አዋጅ ነው ሀያ አምስት ሰማኒያ ስምንት አንቀጽ ሰባት ምንድን ነው የምለው በሶስት ነገሮች፣ አንደኛ ለህብረተሰቡ ጸጥታ አስጊ ሲሆን፣ ሁለተኛ ሁለቱ ተከራካሪዎች የግል ምስጢራቸው አደጋ ሲሆን ነው ሶስተኛም ለመንግስት ደህንነት ሲባል ነው የምለው። እነዚህ ሶስቱ በዚህ በእኛ በያዝነው ጉዳይ ላይ ስለማይመለከታቸው ችሎቱ በግልጽ በአደባባይ መታየት አለበት። ሌላ ደግሞ በዚህ በኢትዮጵያ ተጨባጭ ሁኔታና በዚህ በወንጀል ክሱ ተጨባጭ ሂደት ላይ በርካታዎቹ ተጠርጣሪ ተከሳሾች ፍርድ ቤቱ ነፃ ነው ነፃ አይደለም የሚሉን ጊዜ እየደጋገሙ ሮሮ ስለሚያሰሙ ፍርድ ቤቱ ዝጉ ችሎቱም በዚህ ካደረገ ይሄ ተጠርጣሪ ተከሳሾችን ጥርጣሬ ስለሚያጎላ ፍርድ ቤቱ ችሎቱን በግልጽ በአደባባይ እንዲያይና በዛ አይነት እንዲካሄድ ነው። የሌሎቹም መልሶች ተመሳሳይ ነገር ነው። ሁላችንም በጽሁፍ አስገብተን ለየካቲት ሁለት ሺ ዘጠኝ ዓመተ ምህረት ቀጠሮ ተሰጥቶ ንክላየ ነው። አቃቤ ሕግ ምስክሮቼ ላይ ዛቻና ማስፈራሪያ እየደረሰባቸው ስለሆነ በዝግ ይታይልኝ ማለቱ ተከሳሾች ማረሚያ ቤት ሆነው ይህን ሊፈጽሙ እንደማይችሉ እና ውሃ የማይቋጠር ምክንያት መሆኑን በጠበቆች መልስ ተጠቅሷል። ለዶች ቨለ ራዲዮ፣ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም